ሀገሩ ግን ከአስራ አምስት በላይ ሁሌም አሪፍ ነው እና መተዳደሪያ የገቢኝ ተጠላ ነው ጠላ ነው ኢትዮጵያ ውስጥ ዘመናትን ያስቆጠረው የሀገሬውን መጠጥ በዘመናዊ መንገድ ለደንበኞች ለማቅረብ ያለመ በወጣቶች የተቋቋመ ድርጅት ከሰሞኑ ስራ ጀምረዋል። ሴሎ ክራፍት ጠላ ይሰኛል። ከድርጅቱ መስራች እንዲሁም ቀደም ብለን ከሰማናቸው የድርጅቱ ሰራተኛ ፋሲካ አሰሙ ጋር ያደረግነው ቆይታ በምሽቱ ይደመጣል። እንደ እኔ ህዝብ ፊት ከወጡ ጥቂት ሰው ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ፣ ግን ፊት ለፊት ወጥተው መናገር አይችሉም ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል። በዓለም የቴክኖሎጂ መድረክ ላይ ስማች የጎላ ከመጡ ጥቁር አሜሪካውያን መካከል አንዱ የሆነችው ትምኒት ገብሩን ነው፣ ቀደም ብለን ሰማናት። ትምኒት ገብሩ ለጥቁሮችና ሴቶች ፍትሐዊ ቴክኖሎጂ የሚታገል የሰው ሠራሽ ልህቀት ምርምር ተቋም መስረታለች ሙሉ ዘገባው እንዲሁ በምሽቱ ይደመጣል። እኒላ ሌሎች ጉዳዮች የተካቱበትን የምሽቱን ስርጭት ሀብታሙ ስዩም መራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንስማ። ኤደን። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። በአፍሪካ ቀንድ የዩናይትድ ስቴትስ ልዩ ልዑክ በሰብአዊና ፖለቲካዊ ቀውስ የሚናጣውን ቀጠና ኃላፊነታቸውን በመተው ሊለቁ መሆኑ ተሰማ። የአፍሪካ ቀንድ ልዩ ልኡክ ዴቪድ ሳተርፊልድ በተሾሙ በሶስት ወራት ከስልጣናቸው ሊለቁ መሆኑን ማንነታቸው ያልተጠቀሰ የቀድሞው ኃላፊ ፎሬን ፖሊሲ ለተሰኘ መጽሔት አስታውቀዋል። ሳተርፊልድ ለረዥም ጊዜ ልምድ ያላቸውን ነገር ግን በዚሁ ኃላፊነት ላይ ከአንድ ዓመት ያነሰ ጊዜ ብቻ ያገለገሉትን ጄፍሪ ፌልቲማንን ተክተው ነበር በቦታው የተሾሙት። መጽሔቱ በዴቪድ ሳተርፊልድ ፋንታ ምክትላቸው ልዩ ልኡክ ኤንቮይ ፔቶኖፕ ኃላፊነቱን በመውሰድ የሽግግሩ ሚና እንደሚጫወቱም ጨምሮ አስታውቋል። ይሁን እንጂ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሳተርፊልድ ከስልጣን መልቀቃቸውን ለማረጋገጥም ሆነ ለምን እንደሚለቁ ለማሳወቅ ፍቃደኛ አለመሆኑን ፎሬን ፖሊሲ ጨምሮ አስታውቋል። ሳተርፊልድ እንደ አውሮፓውያን አቆጣጠር በ2020 ዓ ም የተጀመረውና ሁለት ሚሊዮን ሰዎችን ያፈናቀለው የኢትዮጵያ መንግስትና በትግራይ ህዝቦች የነጻነት ግንባር ህወሓት መካከል ያለውን ስምምነት ለማምጣት ይሰሩ ነበር። ከዩጋንዳ ሆይማ ከተማ በመነሳት በታንዛኒያ እስከሚገኘው የህንድ ውቅያኖስ ጠረፍ ድረስ የሚጓዘውና አወዛጋቢው የአፍሪካ ድፍድፍ ነዳጅ የቱቦ መስመርን በመቃወም የአካባቢ ጥበቃ አክቲቪስቶች ድምጻቸውን አሰሙ። አክቲቪስቶቹ ባንኮችና የመድህን አገልግሎት ሰጪ ተቋማት ድጋፍ እንዲያደርጉም ጥሪ ያቀርበዋል። ተጽዕኖ ፈጣሪ አክቲቪስቶች የሆኑት ቨኔሳ ናካቴና ሂልዳ ናካቡዬ አፍሪካ ከቅሪተ አካል የሚመነጭ ከነዳጅ ዘይት እራሷን ማራቅ አለባት ሲሉ የነዳጅ መስመሩን በመቃወም ሰልፉን ደግፈዋል። የተለያዩ የአካባቢ ጥበቃ ቡድኖች የጀመሩት የሀሽታግ እንቅስቃሴም እጅግ ብዙ ባንኮችና የመድህን ዋስትና የሚሰጡ ተቋማት ድጋፋቸውን እንዲያቋርጡ እያደረገ ይገኛል። በዚህ ሳምንትም አሊያንስ ግሩፕ የተሰኘ የመድህን ተቋም እራሱን በማግለሉ ፕሮጀክቱ ጋሬጣ ገጥሞታል። በመጨረሻም የዩክሬኑ ፕሬዝዳንት ቮልደሚር ዘለንስኪን የእርዳታ ጥሪን ተከትሎ ዩናይትድ ስቴትስ የ750 ሚሊዮን ዶላር ተጨማሪ የጸጥታ ድጋፍ እንደምታደርግ ይጠበቃል። በኮንግረስ ውስጥ ያሉ አንድ ከፍተኛ የእርዳታ ኃላፊ የአሁኑ እርዳታ ሀውትዘር የተሰኘውን የጥይት ማስወንጨፊያን ጨምሮ ከባባድ መሳሪያዎችንም እንደሚያካትት ለሮይተርስ ጠቅሰዋል። ነገር ግን የመጨረሻ ጥቅሉ ላይ እየተነጋገርን ነው ሲሉ ማስታወቃቸውን ሮይተርስ ዘግቧል። ከዚህ ቀደም በተለገሰው የሶስት መቶ ሚሊዮን ሚሊዮን ዶላር የጸጥታ ድጋፍ አማካኝነትም የዩክሬን ኃይሎች መጋዝ ያላቸው ድሮኖችን፣ ታንኮችን መበታተን የሚችሉ የሚሳይል ጫፎች በበቂ ሁኔታ እንደተሰጧቸው አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን አስታውቀዋል። ቀሪ ድሮኖችም በቀጣዩ ሳምንት ከተጨማሪ ጸረ ታንክ ሚሳይል ጋር ወደ ዩክሬን እንደሚገቡ ይጠበቃል። ዋይት ሀውስ ትላንት ማክሰኞ ዕለት ባወጣው መግለጫም የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን እና የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ዩክሬን ላይ በሩሲያ እየተፈጸመ ያለውን ጥቃት ለመከላከል የጸጥታና የሰብአዊ ድጋፍ ለማድረግ ቃል መግባታቸውን አስታውቋል። አድማጮች፣ ለምሽቱ ያዝኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሮብ ምሽት መሰናዶች ጋር ታመሹ ዘንድ ወደ ሀብታሙ ስዩም እመልሳቸዋለሁ። ኤደን ገረመው ከዋሽንግተን ዲሲ ከደንገርመውን ለጫጭሮቹ ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ልዩ የወጣቶች መርሃ ግብር ነው። ለዛሬ ወደያዝንላችሁ የመጀመሪያ ዘገባችን ሻገር። በቱሪዝሙ ዘርፍ ውስጥ ተቀጥሮ ይተዳደር የነበረው ወጣት ዮሐንስ አይቸው በኮቪድ ምክንያት ገበያ እየቀነሰ ሲመጣና ስራ ሲጠፋ አንድ አመት ሙሉ ስራ አጥኖ እንደተቸገረ ይናገራል። ይሁንና የኮቪድ ጽሞና ጊዜ ከዚህ ቀደም ሲያስበው የነበረውን የንግድ ሀሳብ እንዲሞክር ያደረገው ሲሆን አሁን ላይ በዚሁ ስራ ስኬታማ ሆኗል ሴሎክራፍት ጠላ በአሁኑ ሰዓት ለብዙ ጠላ መጥመቅ የሚችሉ እናቶች የስራ እድል መፍጠር የቻለ ሲሆን ባህላዊውን የእናቶቻችንን የቤት ውስጥ ቢራ ወይንም ጠላ ከጓዳ አውጥቶ በክብር እንዲቀርብም ማድረግ ችሏል ኤደን ገረመው ከዮሐንስ አይቸውና በሴሎ ክራፍት ጠላ ጠማቂዎች ኃላፊ ከሆኑት ከወይዘሮ ፋሲካ አሰሙ ጋር ቆይታ አድርጋለች። ቆይታቸው የሚጀምረው ዮሐንስ ስላጀማመሩ ከሚያብራራበት ነው። ኮሮና በሽታ ሲመጣ ብዙ ነገሮች በቱሪዝም ላይ ያለው ቱሪስቶችን ወደዚህ እንዳይመጡ መንገድ ሲዘጋ ምናምን ሁሉ ነገር እየተቋረጠ እየተቋረጠ ሲመጣ ለአንድ አመት ያክል እጩ እየነበረ ግን የዚህ የተላ ሀሳብ ደግሞ

የተፈጥሮ ነው ስኳርና የማይጨመርበት በእጅ የሚሰራ በንጹ እህሎች ተመርጦ በሚሰሩ እህሎች ነው የሚሰራ ወደ ገበያው መግባት እንዳለበት እና ተቀባይነት እንዲያገኝ ለማድረግ ዋና ዓላማ በተወሰነ መልኩ ተቀባይነት እያገኘ ነው። አሁን ፈላጊም እየጨመረ ነው። ቆንጆ እየሆነ ነው። ጠላውን ይዛችሁ ይህንን ነገር በሆቴል ቤት ደረጃ እናቀርብ ስትሉ መጀመሪያ የነበረው አስተያየት ምን ይመስላል? ጀምር ነው። አሁን አንድ አመት ሆኗል። ግን ወደዚህ ወደ ሆቴል ውስጥ ማስገባው የተለያዩ አስተያየቶች ሰቶ ነበረ። ጓደኞች ጓደኞችም ከቅርብ ቤተሰብም እንዴት ጠላ ተሰርቶ ይገኛል፣ ገንዘብ ነው፣ ጊዜና ሰዓት መንግደን ነው፣ የተለያዩ አስተያየቶች ነበሩ። እኔ በውስጥ ያመነው ነገር ስለነበረ ክፍታችን ደግሞ ታይቶኛል። ምክንያቱም የሚራሲ ጠላት ደሞ ወድና ጠላ ለማግኘት ስትፈልግ ወይ በዓላቶች መጠበቅ አለበት ወይም ደግሞ አንዳንድ ቦታ ሲኬድ ደግሞ ትንሽ ጥራቱም ደህና አሁን ማለት ቤቶች ሲሆኑ ና ለመጠቀምነት ያስቸግር ነበረ። ግን ይህን ነገር የመጣውም ደግሞ አንደኛ ሁላችንም ያለንን ለባህላችን ለራሳችን ያለን አመለካከት ከሱ ማድረግ እንዳለብን ስላሉት እሱን አሰብኩኝና አንድ ወደ ቦሌ አካባቢ አንድ የመከራየት ጀመሩ። ግን እንደተባለው ሳይሆን አሁን ድረስ ተቀባይነት አግኝቶ ሰሉም እየወደደው እስካሁን ድረስ አንድ ዓመት አልፏል። በጣም ደግሞ ለየት ባለመልኩ በማህበራዊ ሚዲያ ላይም የጠላ ቂጣውን የሚጋግሩትን ሴቶችና እናቶች እያስተዋወቃችሁ በስራ ላይ የሚሳተፉትን ገበሬዎችም እያሳያችሁ ነው የምታስተዋውቁትና ና እስቲ ጥቂት ስለ እነዚህ እናቶች ንገሩኝ። መጀመሪያ በአንድ ሰው ነበር የተጀመረ ሰው አን ማጠማቂና መካሳርገን ማ ቦታችንን የነበረው በዛ ያሉ ሴቶች በተለይ በሌድ ስ የሚሆኑ ወይ ሲንግል እናቶች ሲሆኑ ለብቻቸው ወደች የሚያሳድጉ እናቶች የእጆኒ ተሰትላቸው አንደኛ ሙያው በእጃቸው ነው። በቀላሉ ሊያግዙን ይችላሉ። በቀላሉ አብረው ሊሰሩ ይችላሉ። በዛ ደግሞ እጃቸው ላይ ባለው ሙያ እኛንም ጠቅመው እነሱንም ተጠቅመው እንደገና ደግሞ ጠላንም ወደ ከፍ ወዳለ ደረጃ ለማሳደግ በፊት ከነበረው አመለካከት ወጥቶ ከፍ ወዳለ ፌስቡኮቹንም እንደዛ በዛ መጠን የተጠቀምኩት በጣም ብዙ ሴቶች አሉ። አሁን ምጣሚጋዙ ብቅል የሚያበቅሉ የጣሻሮ የሚቆሉ እነዚህ እንጨት ምናምን ውሃ የሚያመጡ ብዙ አይነት ሰዎች አሉ። እሱን እሱን መጠቅለያ ያላችን ይሄ ነገር ከተጠቀምንበት እኛም ልንለወጥ እንችላለን የሚል ተሳሰብ እንዲይዙ ይሉ። ምክንያቱም ሁልጊዜ በእጃቸው ያለ ወርቅ አለ ግን ያንን ነገር ወጥቶ ገንዘብ የሚሆን አልመሰላችሁም? እንደገና ደግሞ እነሻም ቢል እንኳን ከእጅ ወደ አፍ ነው እንጂ ወደ ተሻለ ግብት አይመስላቸው። እነሱም ተጠቃሚነታቸው ይጨምራል ማለት ነው። የጠላዎቻችሁ ስሞች እንደምትጠቀሙት ግብአቶች የተለያዩ ናቸው። ድናቸው ጥቂት ይበሉኝ። አሁን ዘጠኝ አይነት የጠላ አይነት አለን። እያንዳንዱ የተለያየ ዋጋ አላቸው። በአብዛኛው ተመሳሳይም የሆኑ ዋጋ አላቸው። ለምሳሌ በስንዴ የሚሰራው መብረቅ ብለነዋል፣ ትንሽ ጠንከር ያለ ስለሆነ። በዳጉሳ የሚሰራው ደግሞ መስተፋቅር ብለነዋል። በበቆሎ የሚሰራ ሰንድሻ ይባላል። እና ደግሞ እነዚህ እህሎች ተቀላቅለው የቄሱም በቆሎም ስንዴም ገብሱም አንድ ላይ ደግሞ የሚሆንበት ደግሞ አንድነት ብለነዋል። የገብሱም ደግሞ ሶም ሶማ ብለን እንጠራዋለን። የዘንጋ ደግሞ እሸቴ ለማውጥ ተንለታል አለማዊ እሸት ገሰነገሰን ነበረ ዝንዳዳ እያለ ማሱንም ለማስታወስ የሰየር መስ እሸት ይለናል። ሌላ ደግሞ በማር የሚሰራ አለ። የጤፍ ደግሞ አለ። የጤፍ ደግሞ ገነቅ ይለናል። ከሁሉም ዋጋውን ወደድ የሚለው ነው። ስልሳ አምስት ብር ነው እሱ በኩባያ ወደፊት ደግሞ የምንጨምራቸው ፈላዎች ይኖራሉ። ሌላው ደግሞ ዜሮ ዌስት ወይም ደግሞ ከብክነት የጸዳ የንግድ አሰራር እንደምትከተሉ አይቻለው፣ በማህበራዊ ድረገጻችሁ ላይ ስታስተዋውቁና ዜሮ ዌስት የሚባለው ወይም ከብክነት የጸዳው ማለት ምን ማለት ነው? ዜሮ ዌስት ማለት እንዳለ የምንጠቀማቸው እህሎች ለምሳሌ አተላው ከጠላው ከወጣበት በኋላ አተላውን አምጥበው እዚህ በአዲስ አበባ ከተማ ያሉ አርብቶ አደሮች አሉ፣ እና ለነሱ ነው ዜል የምንሰጠው። ወይዘሮ ፋሲካ አሰሙ የሁለት ልጆች እናት ሲሆኑ በሴሎ ክራፍት ጠላ ውስጥ የጠማቂዎች አስተባባሪ ናቸው። በዚህ ስራ ላይ ስላገኙት ጥቅም እንዲህ ይገልጻሉ። ጠላ መስራት የጀመርኩት እኔ ከአስር አመት በላይ ሁሌም ጠላ አሪፍ ነው ጠላ መተዳደሪያ የገቢኝት የተጣላ ነው። በጠላ ነው የሚኖረው። ቤት የምናፈልገውም ያለባቱ ማፈልጋቸው በነሱ ጠላ ነው የገቢኝት። ወደ ሴሎ ጠላ እንዴት ልመጣ ቻልኩ መሰለሽ? ጆን ነው እንዲገባ ያደረጉ። ሴሎ በጣም ጥሩ ነው። በጣም የብዙ ሴቶች የሥራ እንትን ተረፍተዋል። ለእኔም ለራሴ ለስምንት አመት አልጋር የነበርኩበት በሴሎ ምክንያት ተዋወቅኩ ከነጆን ጋር ታከም ከአሁን ቁም እየሄድ ሲሆን እግዚአብሔር ይመስገን፣ በስሬ ስንት ሴቶች አሉ መሰረት የሚተዳደሩ በሴሎ ጠላ የሚሰሩ አምስት ሴቶች አሉ። ወይዘሮ ፋሲካ ወደፊት የራሴን ጠላ ቤት በትልቁ የመክፈት ህልም እንዲኖረኝ አድርጓል ይላሉ። ሴሎ ክራፍት ጠላ ስናጠቃልል፣ ታዲያ አቶ ዮሀንስን አንድ የመጨረሻ ጥያቄ አነሳውላቸው የወደፊት እቅዳችሁ ምንድን ነው የሚል አሁን በቀጣይ ብዙ ፈላጊዎችን እያገኘን ስላለን እና ምርትንም ቀመል ማውጣት ስለፈለግን አሁን እንደ ቬንደሮች የተመረቱ በከተማ ውስጥ ያሉ ለማከፋፈል ጀምረናል። አሁን ቬንደሮች የምንሰጣቸውን ቀላ ፓስቸራይ ለማድረግ እየሞከሩ ነው። በጣም ብዙ ከቆየ የአራት ቀን የአምስት ቀን ነው። የመቆምጠት ባህሪ አለ። ግን አሁን እስከ አስር ቀን ድረስ እንዲቆኝ እያደረግነው ነው። በሂደት እያስተካከል ነው እንሄዳለን። እውቀትና እኛም ደጋፊ እንፈልገው። ሌላ ምንድነው ለማለት የሚፈልገው እና ያው እኔም ቤት ባይሆን ብዙ ቀላቤቶች ስላሉ እንዲጠቀም አንደኛ ሀገሪቷን ኢኮኖሚ በጣም ይጠቅመናል። በጣም ነው መሰግነው ስለነበረን ቆይታ አቶ ዮሐንስ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ዜና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዝግጅት እናቅና። ከዓመታት በፊት ጎግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ የተባረረችው ትምኒት ገብሩ ለጥቁሮችና ሴቶች ፍትሐዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስረታለች ተቋሙ እንደ ፎርድና ማካርተር ፋውንዴሽን ከመሰሉ ትልልቅ ተቋማት የ3.7 ሚሊዮን ዶላር ድጋፍ የተደረገለት ሲሆን ጥቁር ሴቶችን ጨምሮ በቴክኖሎጂ መገለል የሚደርስባቸው የማህበረሰብ አካላት ዙሪያ በገለልተኝነት እንደሚሰራ ትምኒት ለአሜሪካ ድምፅ ተናግራለች። ስመኝሽ የቆየ በተለይ ጥቁር ሴቶች በሰው ሰራሽ ልህቀት ውስጥ የተሻለ ቦታ እንዲኖራቸው ትምኒት እያደረገችው ስላለው እንቅስቃሴ ለማወቅ ተከታዩን ዘገባ አጠናክራለች። ቀጥሎ ይቀርባል። ከጉግል በግዳጅ እንድትወጪ ከተደረገ ከአመት በላይ ሆኖታል በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ህዝቦችና ሴቶች ፍትሃዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምፅሽን ስታሰም ይቆይተሻል ይህ ጊዜ ላንቺ ምን ይመስል ነበር ቀላል አልነበረም ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂው ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምጽሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሐዊ ይሆናል የሚለው ብቻ ሳይሆን ከእነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል። እርግጥ እንዳልሽው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ? Yes, definitely because I also spoke up. I wasn't Oh, dems imba masemate bicha aschegarinepar. እኔ ብቻ አልነበርኩም። በዚህ ጉዳይ ድምፄ ነው የሚያሰማውት። ግን የእኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ስሰራ በነበርበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከሜ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደ እኔ ህዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ ግን ፊት ለፊት ወጥተው መናገር አይችሉም፣ ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል። በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ያልሽ በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ይሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችሁት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራሱን የቻለ ሌላ የተዛባ አመለካከት ነው። ስለ ብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለይ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ። ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ፣ ተስፋ እንዲቆርጡ ያደርጋቸዋል። ተስፋ ማስቆረጥ ብቻ አይደለም። በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንን ደግሞ ለነበርኩበት ቡድን ሰው ለመቅጠር በመሞክርበት ጊዜ አይቼዋለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንም የሌለውን ሽልማት ያገኙ ወይም ከምታስቢው በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ከተቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የስራ ህይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትጁ። ጥቁር ሴቶች ሲጀምር ብዙ አይደሉም ግን በከፍተኛ ቁጥርም ስራቸውን ለቃሉ። እንግዲህ በእርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መስራች ነበርሽ። አሁን ደግሞ ለፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልዕቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካ እና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ሲያበረታታል። ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጓው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አሊያም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አንዳንዴ ቴክኖሎጂውን ለማህበረሰቡ ጥቅም የሰራ ነው ነው ሲሉ ልክ ታንክ ሰርቶ ታንኩ ከጦርነት ሌላ ምን ላይ መዋል ይችላል ብሎ እንደ መጠየቅ ነው። ያንን አሰራር ነው መቀየር የምንፈልገው። ስለዚህ ለእኔ ከተለያየ የሙያ ዘርፍ የተውጣጡ ባለሙያዎች መኖራቸው አስፈላጊ ነገር ነው። ኮምፒውተር ሳይንስ ወይም ሰው ሰራሽ ልህቀትን የተማሩ ብቻ ሳይሆኑ የማህበረሰብን አገነባብ ያጠኑ ሶሲዮሎጅስቶች ወይም የማህበረሰብ አጥኚዎች፣ የቴክኖሎጂን ታሪክ ያጠኑ የታሪክ ባለሙያዎች እና እነዚህን አገናኝተው መተንተን የሚችሉ ባለሙያዎችን ያካተተ ቡድን ነው። ሌላው ያደረግነው ሰዎች ከአንድ ቦታ ሳይሆን ከተለያዩ ቦታዎች በሚኖሩበት ማህበረሰብ መካከል ሆነው እንዲሰሩ መፍቀዳችን ነው። ካሉበት ሳይንቀሳቀሱ ለወደፊቱ ዓለም አስተዋጽኦ ማድረግ ይችላሉ። ሶስተኛው ሰዎች በሳምንት መቶና ዘጠና ሰዓት መስራት አለባቸው እያላምንም። ይሄ ሞኝነት ነው። ትርጉምም አይሰጥም። ብልህነትም አይደለም። ለጤናም ጥሩ አይደለም። ሰዎች ደግሞ በዛ መልኩ መኖር የለባቸውም። ለሴቶችስ የተለየ ማበረታቻ ይደረግላቸዋል? በእውነቱ የተለየ ነገር አላደርግም ግን መሰረታችንና አመራራችንን ስታዩ ሴቶች እንዲመጡ የሚያበረታታ ነው። አሁን ወደ ስልሳና ሰባ ከመቶ የሚሆኑት ሰራተኞቻችን ሴቶች ናቸው። ሴቶችን በተለይ እንቅጠር ብለን ምንም አናደርግም። ግን ተቋም ውስጥ ጥላቻ የለም። ሴቶች የጾታ ጥቃት ሳይደርስባቸው፣ ስራቸው ሳይረብሽ ከወንዶች እኩል ተቀባይነት አግኝተው የሚሰሩበት ቦታ ነው። ጉዳይ እኮ ሴቶች የቴክኖሎጂ ፍላጎት የሌላቸው መሆኑ አይደለም። በጣም ብዙ ፍላጎት ያላቸው አሉ። ግን መግባት ወደ ሙያው ሲገቡም አያቆያቸውም። ስለዚህ መወሰን አለባቸው። ብዙዎቹ ጥለው ይሄዳሉ። ያ ካልሆነ ግን ብዙ መስራት የሚፈልጉ ሴቶች አሉ። today we are talking about women in the field of science technology, especially እንግዲህ ዛሬ በተለይ ሴቶች ወደ ቴክኖሎጂ ዘርፍ እንዳይመጡ የሚያግዷቸው ተግዳሮቶች ላይ ነው አተኩረን የተወያየ ነውና በተለይ በአፍሪካ ያሉ ወጣት ሴቶችና ተማሪዎች ወደ ሙያው መምጣት ቢፈልጉ ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ? እኔ የምላቸው በሙያ ውስጥ የሚያማርራቸውን ነገር እነሱ የፈጠሩት ሳይሆን ከስር መሰረቱ በእንቅፋት የታጠረ እውነታ መሆኑን እንዲረዱ እፈልጋለሁ። ያንን ታግለው እንዲያሸንፉ ደግሞ የሚያማክራቸው የሚደግፋቸው ሰው ቢያገኙ ወደፊት እንዲሄዱ ይረዳቸዋል። ወንዶች የሚሰሩትን መስራት እንደሚችሉ ለማሳየት ሳይሆን ሴቶች ራሳቸው የራሳቸውን የሕይወት ልምድና ብቃት ይዘው ወደ ሙያው ሲመጡ ማየት ነው የምፈልገው። ምክንያቱም ቴክኖሎጂውን ወደ ተሻለ አቅጣጫ ለመምራት ያስፈልጋሉ። ትምኒት በቴክኖሎጂ ሙያ ውስጥ በተለይ ለጥቁር ሴቶች ያሉትን የፍትሐዊ አሰራሮችና አዲስ የመሰረትሽው ተቋም መገለል ለሚደርስባቸው የማህበረሰብ ክፍሎች እኩል እድል ለመፍጠር ስለሚያደርገው እንቅስቃሴ ስላጋራሽን፣ በተለይ ደግሞ ለወጣት ሴቶች ምክርሽን ስላካፈልሽልን ከልብ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። ያልተፈቀዱ አበረታች መድኃኒቶችን መጠቀም ወይንም ዶፒንግ የስፖርቱን ዓለም የናጠ የሚገኝ ችግር ነው። ይሄ ስኬትን በአቋራጭ ለማግኘት የሚደረግ ጥረት ግን ስር የሰደደ የጤና እክል ምክንያትም እየሆነ ነው። በዚህ ጉዳይ ላይ አጭር መረጃ ናገራችሁ። አትሌቶች ግባቸው ማሸነፍ ነው። ከደም ካብ ከምባ ባሻገር አንዳንዶቹ በውድድሮች ውስጥ የበላይነት መቀዳጀት ይሻሉ። ለዚያም ነው ፊታቸውን ወደ ኃይል ሰጪ ንጥረ ነገሮች የሚያዞሩት። ያልተፈቀዱ ብርታት ሰጪ ንጥረ ነገሮችን መጠቀም በሰውነት ላይ ጉዳት ያመጣል፣ እስከ ሞት ያደርሳል። ባለሙያዎች በተለምዶ በጥቅም ላይ የዋሉ ብርታት ሰጪ መድኃኒቶችን አናቦሊክ ስትሮይድ ሲሉ ይጠሯቸዋል። እኒህ ንጥረ ነገሮች የወንድ ሆርሞን የሚባለውን ቴስቶስትሮን የሚያስከትለውን ውጤት መሳይ ያሳያሉ በዚህም ሂደት ጡንቻ ለማዳበርና ስብል ለማጥፋት ይረዳሉ እንደ እንግሊዝ ብሔራዊ የጤና አገልግሎት መግለጫ። ይሁንና ያላግባብ በዋሉ ጊዜ የልብ ድካም፣ ስትሮክ፣ የደም መርጋትና የኮላሌት ችግርን ይፈጥራሉ። በወንዶች ላይ የዘር ፍሬ መሟሸሽ፣ ወሲባዊ ብርታትን ማጣትን ከማስከተላቸው በተጨማሪ የብልት እጢ ካንሰር ተያዥነትን ዕድል ከፍ ያደርጋሉ። ሴቶች የወር አበባ መዛባትና የጸጉር መብንን ሊገጥማቸው ይችላል። የእድገት ሆርሞኖች አምፌታሚንስና የቀይ ደም ህዋሶችን የሚያባዙ መድኃኒቶች በኦሎምፒክ አደባባይ ከተከለከሉ የመድኃኒት ዝርዝሮች መካከል ይገኛሉ። የኃይል ሰጭ መድኃኒቶች ጉዳይ ዓለም አቀፋዊ ሆኗል። ቱር ዲ ፍራንስ የተባለውን እውቅ ውድድር ሰባት ጊዜ አሸንፈው አሜሪካዊ የብስክሌት ግለቢያ ተወዳዳሪ ላንስ አርምስትሮንግ ኃይል ሰጭ መድኃኒቶችን መጠቀሙ ከተረጋገጠ በኋላ ሁሉንም ሽልማቶች ተነጥቋል። የ15 ዓመቷ የሩሲያ የበረዶ ሸርተቴ ተወዳዳሪ ካሜላ ቫሌቫ የሰጠችውን ናሙና የተከለከለ መድኃኒት መጠቀሟን መጠቆሙ ትኩረት ውስጥ አስገብቷታል። በተመሳሳይ ባለፈው ዓመት ሰኔ ላይ ናይጄሪያዊቷ ብሌሲንግ አካግባሪ የቀይ ደም ህዋስ የሚያባዛ መድኃኒት መጠቀሟ ስለተደረሰበት ከኦሎምፒክ ታግዳለች። ምንም እንኳን አትሌቶች እነዚህ መድኃኒቶች ለተለያዩ የጤና እክሎች እንዲጠቀሙ የተፈቀደ ቢሆንም ሁኔታውን እጅግ አደገኛ አልያም የተከለከለ የሚያደርገው ከመጠን በላይ ማለፉ ነው። አነቃቂና አበረታች ንጥረ ነገሮችን የሚጠቀሙ ሴቶች የድምፅ መጎርነን፣ የጸጉር መርገፍ እንዲሁም በሰውነት ላይ የሚበቅሉ ጸጉሮች መጨመርና የወር አበባ ዑደት ቀናት መዛባት ይገጥማቸዋል። ከዚህ በተጨማሪም እነዚህ አበረታች መድኃኒቶች ለከፍተኛ ኮሌስትሮል ለጉበት መመዳረጋቸው እንዳለ ሆኖ ሱስ አምጪ መሆናቸው የስነ አእምሮ ችግር በማስከተል የአትሌቶችን ህይወት በዘላቂነት ይጎዳሉ። አናቦሊክ ስትሮይድስ የተሰኙት መድኃኒቶችን ከተጠቀሙ አትሌቶች መካከል 25 በመቶ የሚሆኑት ሰዎች ለካንሰር ተጋላጭ ሆነው እንደተገኙ ጥናቶች ያመላክታሉ። በዩናይትድ ስቴትስ በተደረገ በሌላ ተመሳሳይ ጥናትም 44 ከመቶ የሚሆኑ ታዳጊ አትሌቶች በቃሉ ያለ ሐኪም ማዘዣ ስቴሮይድ የተሰኘውን አበረታች ንጥረ ነገር እንደሚያገኙ አመላክተዋል። ዓለም አቀፉ የአማተር አትሌቲክስ ፌዴሬሽን ኃይለ ሰጪ ንጥረ ነገሮችን መጠቀምን ከአውሮፓውያኑ 1928 ዓ ም ወዲህ ከልክሏል። ይህ ከሆነ ከ30 ዓመታት በኋላ የምርመራ ስርዓት ተዘርግቷል።